እስራኤል በማዕከላዊ ቤይሩት በሊባኖስ ዋና ከተማ ትላንት ሐሙስ በሄዝቦላ ታጣቂዎች ላይ ባነጣጠሩ ጥቃቷ ቢያንስ 22 ሰዎች ሲገደሉ 117 ሰዎች ቆስለዋል። የባይደን አስተዳደር እስራኤል በሄዝቦላ ላይ የታደረገውን ጥቃት እንደሚደግፍ፣ ይሁን እንጂ ሀገሪቱ ወደ ሌላ ጋዛ ስትለወጥ ማየት ግን እንደማይፈልግ መናገሩን በቪኦኤ የዋይት ሀውስ ዋና ዘጋቢ ፓትሪስ ሁዳክስ ጓራ ተከታዩን ዘግባለች። ደረጃ ተስታ እንደሚከተለው ያቀርበዋል። ጥፋቱ ተመሳሳይ ነው። ይህ ግን ቤይሩት እንጂ ጋዛ አይደለም። እስራኤል ታጣቂዎችን ለማደን ለቀናት በሂዝቦላ ቁጥጥር ስር በሚገኘው የሊባኖስ ዋና ከተማ ደቡባዊ ዳርቻ የአየር ድብደባ ጀምራለች። ትላንት ሐሙስ፣ እስራኤል ወደ መካከለኛው ቤይሩት በመንቀሳቀስ ብዙ ህዝብ በሚኖርበት አካባቢ ጥቃት በመሰንዘር ቢያንስ 22 ሰዎችን ገድላለች። የሁኔታው መባባስ በድንበር አካባቢ በሂዝቦላና በእስራኤል መካከል ዓመት ያስቆጠረው ግጭት አሁን ወደ ሊባኖስ ዘልቆ በመሰራጨቱ አዲስ ምዕራፍ ከፍቷል። ጄኒን ሄኒስ ፕላስ ቻርት፣ የተባበሩት መንግስታት የሊባኖስ ልዩ አስተባባሪ፣ በጣም ብዙ ሰዎች የማይታሰብ ዋጋ እየከፈሉ ነው። ከሁለት ሺህ በላይ ተገለዋል። ብዙዎች ቆስለዋል። በመቶ ሺዎች የሚቆጠሩ ተፈናቅለዋል። የባይደን አስተዳደር የተኩስ አቁም ለማድረግ እየሰራ ቢሆንም ሊባኖስ ወደ ሌላ ጋዛ ተለውጣ ማየት እንደማይፈልግ ግን ይናገራል። ይሁን እንጂ በሊባኖስ ውስጥ የኢራን ተኪ የሆነውን የሂዝቦላን መዋቅር ለማፍረስ የእስራኤል ጥረቶችን እየደገፈ ነው። የዋይት ሀውስ ቃል አቀባይ ካሪን ጄን ፒየር እነዚህ ግቦች እርስ በርሳቸው የሚቃረኑ አይደሉም ሲሉ ለአሜሪካ ድምፅ ተናግረዋል። እኛ የምንረዳው በሊባኖስ እያካሄዱ ያሉት ዘመቻ በእርግጥም ኢላማ ላይ ያነጣጠረ ነው። እነሱ ላይ ውይይቶች እያደረግን ነው። ከእስራኤል መንግስት ጋር እነዚህን ውይይቶች የምናካሄደው በግልጽ ነው። ይህ ይቀጥላል። የእስራኤል ጦር ትላንት ሐሙስ በፈጸመው የአየር ጥቃት ሁለት የህዝቦላ አዛዦችን መግደሉን አስታውቋል። ብዙዎች ግን ጥቃቶቹ ኢላማዎቹ ላይ ያነጣጠሩ ናቸው በሚለው አይስማሙም። ሞሐመድ ባዚ በኒውዮርክ ዩኒቨርሲቲ የቅርብ ምስራቅ ጥናት ማዕከል ዳይሬክተር ናቸው። የባይደን አስተዳደር እስራኤል ሂዝቦላ እንድታጠቃና አቅሙ እንድታመናምን በምታደርገው ጥረት ጣልቃ መግባትን አንፈልግም ማለቱ ጥሩ ነው። ይሁን እንጂ ችግሩ በሊባኖስ ላይ ማቆም የማይታወቅ ጦርነት መካሄዱ ነው። ብዙ ቁጥር ያላቸው የሊባኖስ ሰላማዊ ዜጎች ላይ የማያባራ ጦርነት መኖሩ ነው። አሁን በሊባኖስ ወደ አንድ ሚሊዮን የተጠጉ ሰዎች ተፈናቅለዋል። ያ እጅግ ትልቅ ነው። የህዝቡን አንድ አራተኛ የሚያክል ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ትላንት አሙስ እንዳስታወቀው በደቡባዊ ሊባኖስ በእስራኤል ጥቃት በደረሰ የሰዓት ቃጠሎ ሁለት የኢንዶኔዚያ ዜጎች ተጎድተዋል። ሀሪ ፕራቦ በተባበሩት መንግስታት የኢንዶኔዚያ ምክትል ቋሚ ተጠሪ ናቸው። ስራል ሰፍ ኢናና ላ የእስራኤል መከላከያ ኃይሎች በተባበሩት መንግሥታት ድርጅት ተቋም ላይ ያለምንም ልዩነት ያደረሱት የዘፈቀደ ጥቃት ሁለት ሰላም አስከባሪዎቻችንን ያቆሰለ እስራኤል ራሷ ምን ያህል ካለም አቀፍ ከወንጀል ተጠያቂነትና ከጋራ የሰላም ምስሴቶቻችን በላይ እንደቆመች በግልጽ ያሳያል። እስራኤል በሊባኖስ ጥቃቷን በቀጠለችበት በአሁኑ ወቅት የደህንነት ካቢኔዋ ትናንት ሐሙስ ተሰብስቦ ኢራን ባለፈው ሳምንት ወደ እስራኤል ለተኮሰቻቸው ወደ አንድ መቶ ሰማኒያ የሚጠጉ ባለስቲክ ሚሳይሎች ስለምትሰጠው ምላሽ በተመለከተ ተወያይቷል። የባህረ ሰላጤው ሀገራት የራሳቸው የነዳጅ ፋብሪካዎች በቴህራን ወኪሎች ሊቃጠሉ ይችላሉ የሚል ስጋት በመኖሩ ፕሬዚደንት ጆ ባይደን እስራኤል የኢራንን የነዳጅ ቦታዎች እንዳያጠቃ አሳስበዋል። የእስራኤል የመከላከያ ሚኒስትር ሀገራቸው የምትሰጠው ምላሽ አደገኛና አስደናቂ እንደሚሆን ተናግረዋል። ናታሻ ሆል በስትራቴጂክ እና ዓለም አቀፍ ጥናት ማዕከል የመካከለኛው ምስራቅ ከፍተኛ ባልደረባ Um, it's also shown that it will go, go against U.S. wishes. So I really think everything is on the table at this point. እስራኤል ያሳየችን ብዙ ካርዶች እንዳላትና የትኛውንም ቁጥር መጫወት እንደምትችል ነው። ከአሜሪካ ፍላጎት ጋር የሚቃረን መሆኑም ታይቷል። ስለዚህ በዚህ ጊዜ ሁሉም አማራጭ ጠረጴዛው ላይ ያለ ይመስለኛል። የሶሪያ መንግስት መገናኛ ብዙሃን እንደዘገበው ባለፈው ማክሰኞ በእስራኤል የአየር ጥቃት በዋና ከተማይቱ ደማስቆ በትንሹ ሰባት ንጹሐን ዜጎች መሞታቸውን ዘግቧል። በጋዛ የፍልስጤማውያንም ስቃይ ቀጥለዋል። ትላንት ሐሙስ በአንድ ትምህርት ቤት ላይ በተፈጸመ የእስራኤል የአየር ጥቃት ቢያንስ ሀያ ሰባት ሰዎች ተገድለዋል።